በጣም ተጨቁኖ እጅግ በጣም ባጭሩ የተዘጋጀው የአቶ ዮሐንስ ክፍሌ ዳዲ የሕይወት ታሪክ መግለጫ የተዘጋው እግዚአብሔርን ፈለግሁት ከመከራዬም ሁሉ አዳነኝ በሚል ከቅዱስ መጽሐፍ በተወሰደ ጥቅስ ነው። ይህ የንጉስ ዳዊት ስንኝ በውስጡ ታላቅ ምስጋናና ሐሴትንም የተሞላ ነው። እናም እጅግ ምሉዕ እና ያሸበረቀውን የአቶ ዮሐንስ ክፍሌን ታሪክ እኔም በዚህ እጅግ አጭር ዝግጅት በሐዘን ሳይሆን በጸጋ ልዘክርላችሁ። የአቶ ዮሐንስ ክፍሌ የመጀመሪያ ልጅ ወይዘሪት ምስራቅ ዮሐንስ በተሸኙበት ስነ ስርዓት ላይ በአካል ለመገኘት በወቅቱ ዓለም አቀፍ ችግር ምክንያት አልተቻላትምና መልእክቷን በድምጿ አቀርጻ እንዲሰማላት ላከች። ካለችው ቁም ነገር ሁሉ ቀንጨብ አደረግኩና መነሻ ያደረግኩት በ22 ዓመቴ፣ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ ጋሽ ዮሐንስ እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳቅሁኝ፣ ግን ምንም አልመሰለኝም። ወራትና አመታት እያለፉ ሲሄዱ ግን የአባቴን ጸባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ። ወደ ሜልበርን አውስትራሊያ ደወልኩና ምን ማለትሽ ይሆን አልኳት። ወይዘሪት ምስራቅን ምን ይሆን የገባሽ? ለኔ እንግዲህ ሚሊተሪ አባት የሚለው አንደኛ ነገር ከሰው ጋር በጣም አግባብ ነበረው። በተለይ ደግሞ ከኛ ጋርም ሀያ ሁለት አመት የሆነው ገደማ ጎጆ መውጣት ፈልጌ ነው። ያው እድሜም ደርሷል የራሴን ቤት ተከራይቼ መኖር ፈልጋለሁ ብዬ ወሰንኩኝ እና ነገርኩት ለሱም ለእናቴም የአንድ አመት ቤት ኪራይ ሴቭ አድርጌ ተከራይቼ ለመውጣት ረዲ ሆንኩኝ። በኋላ ልከፍል ሲሄድ አሀ አባቴ ለከስ ረዲ የአንድ አመቱን ከፍሎልኛል። ዳዲ ገንዘብ እኮ አለኝ ለምን እንደሱ አረግ? ምን ችግር የለም፣ ማበረታቻ ነው። ይኸው ብዙ እንደዚህ አይነት ነገር ሳንጠይቀው ማበረታቻ እያለ ለሞራል እያለ በጣም ብዙ ነገር ያደርግልኝ ነበረ። በጣም ደግ ነበረ። ከሱም አልፎ ተርፎ ጓደኞቻችን ራሳቸው በጣም የወዱት ነበረ መጥተው ያናግሩታል። ከሱ ጋር ራሳቸው ጓደኛ ይሆናሉ። ምክር ይጠይቁታል። እነሱ ራሳቸው ጓደኞቻችን ከሱ ጋር በጣም ይግባቡ ነበረ። ከዛ እድሜ እየገፋ ሲመጣ፣ ልጅነት እየቀረ ሲመጣ የአባትና የልጅነት ሪሌሽንሽፕ ይቀየራል እና ኦፍኮርስ ያኔ ለእኔ በተለይ በጣም ጓደኛ ነበረ አባቴ። በጣም ወደው የማከብረው በቀን በቀን የማናግረው ጓደኛ ነበረ እኔ ኦስትሬሊያ ነው የምኖረው፣ መልበርን ኦስትሬሊያ። በየቀኑ አስራ ሁለት ሰዓት ማታ ሲሆን አባቴ ጋ ነው የሚደውለው፣ እና ጤናው ደህና ከሆነ በጣም ተጫውተን ስቀን ነው፣ ፖለቲካ ድስከስ አድርገን አሁን ለምሳሌ የእናንተ ዲሲ ዛሬ ብጥብጥ ወጥቷል፣ ተበጣብጧል። ዛሬ የማስበው የነበረው ወይኔ ዳዲ ቢኖር ነው ኦፍኮርስ ይህን ዲስካስ እናደርጋለን። የእሱን ኦፒኔል መስማት ፈልጋለው። በጣም ይደንቃል። እሱን በጣም ይደንቀው ነበረ መቼ በአሜሪካ ነገር ሲሆን እና ኦፍኮርስ ኦል ኦ ዲስ አር ዲስከሽን ከእሱ ጋር ኦን ሬጊለር ቤሲስ የነበረኝ እና በዚህ በዚህ ምክንያቶች አዎ፣ የሎተሪ አባት ነው እያስባለሁ እና በመጨረሻም ላይ ግን ስለዚህ ጥያቄ አንድ ነገር ማለት ፈልጋለሁ። ያጎቴ ልጅ ተትናንት ወዲያ ምን አለችኝ? እሷን ምስራቅ ነው ስሟ፣ ምስራቅ ዮሴፍ ልሳኑ ትባላለች። ምን አለችኝ ምስራቅ ጋሽ ዮሐንስ እኮ የሎተሪ አባት ብቻ አልነበረም የሎተሪ አጎት፣ የሎተሪ ወንድም፣ የሎተሪ ጓደኛ፣ የሎተሪ አለቃ፣ የሎተሪ ዘመድ ነበር ብላ አለች። እና የኛ ኢሚዲየት ፋሚሊ ብቻ አይደለም እንግዲህ የሚለው ካዝኖቻችንም እንደዚህ እያሰቡ ነው ማለት ነው። እዚህ ላይ እኔ ደግሞ መጨመር የምፈልገው ከዝን ያለችው ላይ አባቴ ለእናቴ የሎተሪ ባለቤት ነበረ ብትጠይቃት እርግጠኛ ነኝ ተስማማ ሄለች እና ደግነቱ ደግሞ እሷም ለሱ የሎተሪ ባለቤት ነበረች። እና በዚህ ምክንያት ጋብቻቸው በጣም ጥሩ ነበረ። በጣም በጣም በጣም ይዋደዱ ነበረ። በጣም ይከባበሩ ነበረ። ለእናቴ ለእኛም ኦፍኮርስ ይከብደናል፣ ለልጆቹ ለእናቴ ግን ይሄ ማይቻላኝ ታዘነ አቶ ዮሐንስ ክፍሌ በተክሊል ተጋብተው በሙሉ ፍቅር እድሜያቸውን ሁሉ ካሳለፉት ከወይዘሮ የምስራች ፈለቀ አራት ልጆችን አፍርተዋል። በሕይወት ውጣውረድ ሁሉ ከጎናቸው ነበሩ። አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ሕብረተሰብ ጥሩ ምሳሌ የሆነ አባት፣ ሕብረተሰብን የሚያቅፍ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባለበት ቦታ ስነ ምግባር እንዲኖራቸው በጣም በጣም ይጥር ነበረ። በትዳር አለም ጥሩ ባለቤቴ፣ በፍቅር የኖርን ልጆቻችንን ከኛ ጥሩ ፍቅር እንዲማሩ ያደረግን እና ጥሩ አባት ነበረ። አባትነቱም ደግሞ ምንጊዜም ልጆች ሲያጠፉ በቁጣ ሳይሆን በምክር ምክር በመምከር ብዙ ጊዜ ተግባራዊ ይሆንለት ነበር። ምክሩ ብዙ ጊዜ በሀገራችን የተለመደው እንግዲህ በዛን ዘመን ቁጣ ነው፣ መኮርኮም ነው፣ እንዲህ ነው። እሱ ግን እንደሱ አልነበረም። በጣም በጣም ጥሩ አባት እና የፍቅር ሰው ስለሆነ በፍቅር ነው ልጆቹንም የሚመክረው የነበረው። ማሞላቀቅም ሳይሆን ስነ ምግባራቸው ጥሩ እንዲሆን ፈርሃ እግዚአብሔር እንዲኖራቸው ሁሉ በጣም ይጥር ነበረ። በሌላ በኩል ደግሞ በጣም ደግ ነው። ስነ ምግባርና ትንሽ ቆንጠጣ አርጌ የሚይዝ እኔ ነበርኩ። በዚህ የተነሳ እሱን ዳድዬ ደጉ ነበር የሚባለው በቤተሰቡ በልጆቹን ብቻ ሳይሆን የዘመድ ልጆች፣ የወዳጅ ልጆች ሁሉ ዳድዬ ደጉ ነበር የሚሉት። ወደ ህይወታቸው ታሪክ ልመልሳቸው። አቶ ዮሐንስ ክፍሌ ዳድ ከአባታቸው ከክቡር ደጃዝማች ክፍሌ ዳድና ከእናታቸው ከክብርት ወይዘሮ አጥናፈወርቅ ከበደ ነገ ኬንያ ውስጥ ታቤታ በሚባል ወረዳ በስደተኞች ሰፈር ውስጥ ሰኔ 27 1931 ዓመተ ምህረት ተወለዱ ይላል ጽሑፉ። የህይወታቸውን ጉዞ ተከትዬ ከማውቀውና ከሰማሁትም እኔም ባልደረቦችም ከሚያውቋቸው እጅግ ጥቂቱን አነጋግረን ያገኘነውን አዛምጄ ይተረከላችሁ። አቶ ዮሐንስ ከኬንያ ወደ ሀገራቸው የተመለሱት በአራት ዓመት ዕድሜያቸው ነበር። የአንደኛ ደረጃ ትምህርታቸውን እንዳጠናቀቁ በልጅነታቸው ወደ እንግሊዝ ተልከው እዚያ ለአምስት ዓመታት ከቆዩ በኋላ 16 ዓመት ሲሆናቸው ተመልሰው የሁለተኛ ደረጃ ትምህርታቸውን ከጀነራል ዊንጌት ትምህርት ቤት አጠናቀቁ። ከዚያም የመጀመሪያ ዲግሪያቸውን በፖለቲካ ሳይንስ ከአዲስ አበባ ዩኒቨርሲቲ ተቀበሉና የነጻ ትምህርት ዕድል ስኮላርሺፕ አግኝተው ወደ ዩናይትድ ስቴትስ ሄዱ። በ1955 ዓ ም ማስተርስ ዲግሪያቸውን በጋዜጠኛነት ሠሩ። ወደ ሀገራቸውም ተመለሱና እነሆ ዘንድሮ ለ57 ዓመታት ቆሞ ክፉውንም በጎውንም ሲታዘብና ሲዘግብ የኖረው እጅግ የበዛ ታሪክ በቋቱ ያዘለው የኢትዮጵያ ቴሌቪዥን ሲቆረቆር ከመሠረት ደንጊያዎቹ አንዱ ዮሐንስ ክፍሌ ዳዲ ሆኑ። የዛሬው የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ በቀደመ የብዕር ስሙ ጌታውን ታምራት ያንን ጊዜና አቶ ዮሐንስን እንዲህ ያስታውሳል። የዮሐንስ ክፍሌን ዜና ረፍት ስትሰማ በጣም በጣም በጣም ነው ያዘንኩት። በሀዘን ልቤ ነው የተሰበረው። ብዙ ነገር ነው ዮሐንስ የሚያስታውሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በሀያ በአንድ ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምሬም አለቃ ይም ነበረ እና ጊዜ ይመስለኛል እንደ አውሮፓ ዘመን አቆጣጠር ሁሉ ነገር የምናገረው በሺህ ዘጠኝ መቶ ስልሳ አምስት አመተ ምህረት ነው ቴሌቪዥን ይቋቋማል። እንዲሁም በአስቸኳይ በሁለትና ሶስት ወር ጊዜ ውስጥ ነው የተቋቋመው። የንጉሠ ነገስቱ የዘውድ ባህል ይቀርብ ነበር ጥቅምት ሀያ ሶስት ለዛ እንዲደርስ ብሎ በአስቸኳይ ነበር የተቋቋመው እና ንድ ነገር ስቱዲዮም አልነበረውም። ምንም ስቱዲዮ አልነበረውም። መዘጋጃ ቤት አራተኛ ፎቅ ላይ ክፍሎች ነፃ ሆነው እዛ ክፍል ውስጥ ነው ቴሌቪዥን የገባው። ግድግዳው ሳውንድ ፕሩፍ አልነበረም ማለትም ድምፅ መከላከያ አልነበረውም። አልነበረም እና በነገር ላይ እኔ በውሰት ነው ከሰዓት ወንጌል ነው በቋሚነት ስራ የጀመርኩት። እና ከዛ በሳምንት ሶስት ቀን አመቴን፣ ከዛ ግን አምስት ቀን ዊኬንድን ጨምሮ መስራት ጀመርኩ። ዜና አንባቢ እና ሪፖርተሮኛ ነው ያስገቡኝ እዛ እና በነገር ላይ ወሬ ስናነብ ዘበኛ አለ፣ ኮሪዶር የሚጠብቅ የውጭ ሰው ድምፅ እንዳይሰማ ወደ ውስጥ እንዳይገባ ስቱዲዮ ሳውንድ ፕሩፍ ስላልነበረ ከውጭ የምትናገረው ይገባል። ዘበኛ ቆሞ ኒውስ ላይቭ የሚሄድ ከሆነ የሚተላለፍ ከሆነ ከውጭ የሚነጋገሩ ድምፅ እንዳይናገር እያለ የሚከለክል ዘበኛ አለ። መንገድ ላይ ነው። ላይቲንጉም እስከዚህም አልነበረም። ማይክሮፎኑ እስከዚህ አልነበረም። ካሜራ አንድ ሁለት ካሜራ አለ። ስለዚህ የነ ቶሎ ቶሎ ቤት አላል ነው። ግን ግን ዮሐንስ ገና ከአሜሪካ እንደመጣ ነበር እዚ ዮሐንስ ክፍሌም አንድ እሱ ነው። ሁለተኛ ደግሞ ካሳ ደመና የሚባል ሌላ ፕሮዲሰር ነበር እዛ ኢትዮጵያ ውስጥ ነበር። ተፈሬ ብዙ አየው የሚባል ነበር። ሶስቱ ናቸው። እና እኔ በጣም ቅርብ የነበረኝ ዮሐንስ ነው። በጣም ጎበዝ ነው። በጆርናሊዝም ማስተርሱ ሊዞ ነው የመጣው እና የሙያውን ብለም ጠንቅቆ ያውቃል። እና እሱ ነበር ፕሮዲስ የሚያደርገው ፕሮግራሜ። እና በሁሉ ነገር በጣም ጎበዝ ሰው ነበር ያን ጊዜ። እና እኔ ከሁሉ የማስታውሰው ነገር ልብስ እንዲቀይር ይፈልጋል ይፈልጋል ሁልጊዜ ሱፌን በየቀኑ እየቀየርኩ ስመጣ እንዲቀይር ይፈልጋል። እና አንድ ቀን ዮሐንስ፣ እኔ እኮ ሁለት ነው ሶስት ሱፍ ቢኖር ከዛ በላይ ሱፍ የለኝም፣ በየቀኑ ቀይረው ሱፍ የለኝም እለዋለሁ። እሱ ምንም ችግር የለም ይለኛል ዮሐንስ። እና ምን ይለኛል፣ በእውነት ሰሚዝና ከረባትን ከረወጥከው ምንም ችግር የለውም ይለኛል ዮሐንስ እኔም እኮ አሁን ከረባት ሁለት ወይ ሶስት ማብረት ኮረባት ያለ የለኝም እለዋለሁ። ይስቃል። እና በማግስቱ ሶስት ከረባት ይዞ ላይ መጣ እና እሁድ ጊዜ የእሱን እንክብካቤና አንተን ሲከታተልህ በወሬ አቀራረብህ፣ በድምፅ ቅላጼ አወራረድ፣ የዲክሽን ዴሊቨሪ ፕሮጀክሽን የሚሉት አለ አለም ስንማ ወይስ ኮቺንግ መውሰድ ስለማናውቅ እሱ እዛው ነበር የሚያስተምረኝ እና በወንበሩን ይዘህ መቀመጥ አለብህ፣ ከማይካፈሩ ከዚህ እርቀት መሆን አለብህ ብሎ እዛው ነበር የሚያስተምረኝ። ልብሴንም እንደዚህ ሆኖ እና በጣም መረሳው። ነገር ግን አንድ ቀን ደግሞ መጣና እዚህ ኪስህ ላይ ከከረባቱ ጋር የሚሄድ አንድ ነጭ መሀረብ ሁልጊዜ ያርጋለኝ እና የደረት ኪስ ላይ ደረት ኪስ ላይ የሚደረግና ነጭ መሀረብ ከየትን ፈልጌ ያገኘውን አርግ ሄድኩ። ግንቺ ነጭ መሀረብ ሱፍ በለወጥ ቁጥር ወይም ልብሴን በማግስ ስለውጥ አላስታውሳልም ረሳለሁ እና በጣም ምሽክ ብሏል። አንድ ቀን ና ልክ ሁለት ሶስት ደቂቃ ሲቀረኝ ልብስ ላይ ሲያይ ማረቡ የለም እና ሄዶ ነጭ ወረቀቷን ልክ ጥፍጥፍ አድርጎ እንደ ባህር ባቱ ኪሴ ውስጥ አስገብተት ዮሐንስ እንደዚ አይነት ቴ በሆነ መንገድ ነው። በነገር በጭራሽ ያረሳው እና እንደዛ ነው እየገራ ያሳደገኝ። በጣም እንደዛ ነው ደግሞ በነገር ላይ በጣም ለስራው ትጋት ብቻ አይደለም፣ ስራውን የራሱ ስራ አድርጎ ነው የሚወስደው ሲያሰለጥን እና በዚህ መንገድ አንድ ቀን ማረሳው ምንድን ነው። እኔ ወጣት ነኝ ብዙም ኤክስፔሪንስ የለኝ፣ ምናልባት ሰቱን ገ ሶስት አራት ዓመት ብሰራ ነው። የንጉሱን ህይወት ታሪክ ዶክመንተሪ እንዲሰራ ከማስታወቂያ ሚኒስትሩ ትእዛዝ ይመጣል። ለሐምሌ አስራ ስድስት ልደታቸው እንዲደርስ ተብሎ ነው፣ ስንተኛ ዓመታቸው መሆኑን አላስታውስም አሁን። እና ዮሐንስ ክፍሌ እኔን ይመርጣል። ከእሱ ጋር ከፕሮዲስ ጋር ካሜራ ጋር ሄደን ቤተ መንግስት ጠዋት ጀምረን ከምንኝታቸው ሲነሱ ከዛ ቁዝቋም መድኃኒ ዓለም ቴሎስ ሲያስቀድሱ ተከትለን እንሄዳለን። ከቤተ መንግስት ጀምረን ሲያስቀድሱ እናነሳለን። ከዛ ቅዳሴው ካለቀ በኋላ ሲሄዱ ተመልሰን ተከትለን እንሄዳለን። አነሳ ናቸው። ከዛም ቁርስም ከንጉሳያን ቤተሰቦች ጋር ከልጆች ከልጆቻቸው ጋር ቀብሮ ሲበሉ እናነሳለን። ያን ታሪክ ይዘን ነው። በመሀል ትንሽ ናፕ ያደርጋሉ። ከቁርስ በኋላ ከቆዩ በኋላ ከጠዋቱ ጀምሮ በእኛ አነጋገር ከአራት ሰዓት ወይም አምስት ሰዓት ገደማ ወጥተው እንስሶች ይመግባሉ። ያንንም አነሳን። ከዛ ከሰዓት በኋላ ወደ ስምንት ሰዓት ይመስለኛል፣ ወደ ሰበታ አይነ ስውራን ትምህርት ቤት ሄድን። ንጉሱ እዛ በጎ አድራጎት ሲያደርጉ አነሳል። ያን ካዘጋጀን በኋላ ነው አንድ ግማሽ ሰዓት የሚሆን ዶክመንተሪ ለመስራት እንትን ቀሉ ሙሉ ብለን። ከዛ አንድ ሁለት ሶስት ሳምንት ነበር እኔም ጽሁፌ ላዘጋጀት ናሬሽኑን ያረግኩት። ከዛ የግማሽ ሰዓት ቴሌቪዥን ፕሮግራም ተዘጋጅቶ ንጉሱ ቁጭ ነው የሚያዩት። ተላለፈ እና ያን በጭራሽ አልረሳው። አንደኛ ነገር በጣም ወጣት ነበሩ ከኔ የበለጡ ጎበዞች። አሳምነው ገብረወርድ፣ ሳሙኤል ፈረንጅ ነበር ያን ጊዜ። ሳሙኤል ፈረንጅ እንኳን አልነበረ፣ ይቅርታ ይደረግልኛ ወደ እንግሊዝ ሀገር ሄዷል አክቹዋሊ ስልጠና፣ ምክንያቱም የቴሌቪዥኑ ሄድ ስለሚሆን፣ እንዳውም እኔ የሚገባሁት እሱ ስለሄደ ነው። እና አሳምነው ገብረወርድ ነበር ከነዛ ሰዎች መሀል ተመርቄ ያን ድርስ ሰጠኝ። በጣም ነበር ደስ ያለኝ እና ለእድገቴም በጣም ትልቅ ሚና የተጫወተ ይመስለኛል። ዮሐንስ፣ በነገር ላይ ከአንድ ሁለት ሶስት ዓመት በፊት እዚህ ላይ ሰለሞን እዚህ አሜሪካ ሀገር መጥቶ ነበር። እንደ አጋጣሚ ታላቆን አይዛክ ክፍሌ ማብሮት ነበር። በዚያ ስን ያረፈው እና ከጥቂት ወራት በፊት ወንድማማሾች ተከታትለው ሄዱ። በጣም በጣም የሚያሳዝነው፣ በጣም ደግ ሰዎች ናቸው። ትንሽ ወንድሙንም የነ ክፍሌን የማውቀው አለው። ሶስቱን ጋብዤ መጥተው ቢሮ አስገበኘኋቸው። ትዚ ሌ እንደሆነ አዙሪያ ያሳያት የአፍሪካ ድርጅት በጣም ሰፊ ነው። አስር ሰርቪስ ነው። አስራ ሰባት ቋንቋ ነው የምናስተላልፍበት። ከዛ ደግሞ ወደ ሁለት መቶ አርባ ሰራተኞች አሉን። ይህን ሁሉ የምመራው እኔ ነው። የምስለው እንዴት እንደተሰማው የእሱን ደስታ በጭራሽ ልገልጽልህ ሲ በጣም ነው ደስ ያለው። ለእኔም ደግሞ ሁለ ትልቅ ቀን ነበር ለኔ ምክንያቱም ዮሐንስ እጄን ይዞ ያሳደገኝ ጋዜጠኛ ስለነበርኩኝ በቃ በአንተ ነው እዚህ የደረስኩት ብዬ ታንክዩ ለማለት እድል ነበር የሰጠኝ እና በጣም በጣም ነው ደስ ያለኝ። በእውነቱ ያለት ከእኛ ጋር ያሳልፈውን ጊዜ ዮሐንስ ይገርመሃል። ሀይሊ ፕሮፌሽናል ነው። በጣም በሙያው የላቀ ሰው ነው። በጣም እነዚህ ፈረንጆች አይረን ክላድ የሚሉት ዲሲፕሊን ነው ያለው በጣም ጠንካራ ዲሲፕሊንና ስነ ስርዓት ያለው ሰው ነው። ስራ ሲገባ ከሁሉ ቀድሞ ነው የሚገባው። ስራውን ካልጨረሰ ደግሞ ሁሉ ከወጣ በኋላ ዘይቶ ነው የሚሄደው እና ሰርቶ የሚያሰራ ጠንካራ የሆነ ጎበዝ ጋዜጠኛ ነበር። እና በዛ በጣም ደስ ነው የሚለኝ። ከዛ ደግሞ ሁሉ በየሙያው በኋላ አፍሪካን ዩኒየን ይሄዳል። ከዛ ደግሞ ኤርላይንስን ይሰራል። አምሹ በዛ ሙያ የተናገሩ ሰዎች የእሱን ግዳጅና የተወጣውን ግዴታ በለንባርጎ ያስረዱ ይመስለኛል። ዮሐንስ ደግሞ በሙያ ብቻ አይደለም በጣም ከልክ ያለፈ ደግ ነው፣ ርህሩህ ሰው ነው። በጣም ለሰው ሀሳቢ ነው። ልዩነት አያውቅም። ድሀ፣ ጌታ፣ ሴት፣ ወንድ፣ ትንሽ ትልቃል፣ ሁሉም በኩል ደረጃ ትሪት ማድረግ፣ ሁሉም በኩል ደረጃ ማስተናገድ የሚችል በጣም ጎበዝ ሰው ነበር እና በእውነት ነው የምልህ አገሩን ከልብ የሚወድና በንቃት በትጋት ያገለገለ ብርቅዬ ልጇን ነው ኢትዮጵያ ያጣቸው። ዛሬም ሳስበው እኔ በበኩሌ ይሄ ስሜት ነው የሚሰማኝ እና ይህን አጋጣሚ በመውሰድ ለባለቤቱ፣ ለልጆቹ፣ ለወንድሙ፣ ለልጅ ልጆቹ እናም ለመላው ቤተሰብ ጽናቱን ብርታቱን እንዲለግሳቸው የዮሐንስን በጎ ምግባርና ለሁሉም አሳልፎ የሄደውን ቅርሱን በማሰብ በማስታወሴ እንዲበላቱ እመኛለሁ። ዮሐንስ ጆኒ ነበር ምለው ሁላችንም ያኔ በቅርብ ባህር የነበርነው ጆኒ ነበር እያልን የምንጠራውና ዮሐንስ ጆኒ ዘላለማዊ እረፍትህን የሰላም ያድርግ እንላለን። አቶ ዮሐንስ በአዲሱ የኢትዮጵያ ቴሌቪዥን ጣቢያ ለስድስት ዓመታት አገለገሉና የሕይወታቸው መርከብ ቀዘፋዋን ቀጠለች። ያኔ በአሜሪካውያን ይመራ ወደ ነበረው የኢትዮጵያ አየር መንገድ ይዛቸው ነጎደች። የአየር መንገዱ የማስታወቂያ መምሪያ ዳይሬክተር በኋላም የሽያጭ ፕሮግራም መምሪያ ዳይሬክተር እንደሆኑ ታሪካቸው ይናገራል። የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ምክትል ዋና ዳይሬክተር በኋላም ዋና ዳይሬክተር የሆኑትን ኮሎኔል ስምረት መድኃኔን ወደ ሞንትሪያል ካናዳ ደወልኩ እናገኘዋቸው ካጫወቱኝ እጅግ ባጭሩ ላካፍላችሁ። ስለ ዮሐንስ ሳስብ ሁልጊዜ የሚመጣብኝ ታላቅ ወንድም የው ይስሐቅ ነው። ይስሐቅ እንዲሁም እንግሊዝ ሀገር ለኢንጂነሪንግ ትምህርት ሲሄድ መጀመሪያ ያገኘሁት ተማሪ ይሳቅ ነበር። እኔ እንግዲህ ያን ጊዜ መቶ አለቃ ነኝ። አራት ስድስት ዓመት በረር ያለሁኝ ወደ ቴክኒካል ለመዛወር ለመለወጥ ወደ ሮያል ኤርፎርስ ቴክኒካል ኮሌጅ የሚባል አለ። ዲግሪ ለማግኘት ነው። እና ደግሞ የኤርክራፍት ሪፔየር እና ሜንተናንስ ለአየር ሀይል የሚሆን የመሳሪያውም የሞተሩም የአውሮፕላኑ ራሱ ሜንቴናንስ እና ሪፔር ማድረግ ስራ ነው የሚሰራው። ለሱ ሲሄድ መጀመሪያ ያጋጠመኝ ይስሐቅ ነው። ላንደን ስለመኖር ስለ ተማሪ ኑሮ፣ ምንም እንኳን አብዛኞቹ እዛ የሚማሉት ከእኔ ጋር ትምህርት ቤት አዲስ አበባ የነበሩ ቢሆኑም መጀመሪያ ያጋጠመኝ እሱ ስለሆነ ምንም አልረሳውም። በደንብ አለማመደኝ ከተማውንና ኑሮም በጣም ጥሩ ሰው ነበረ። እንደምታውቀው አሁን በቅርቡ ነው የሞተው እሱ። ስለዚህ ዮሐንስን ሳስብ ሁል ጊዜ በቅርቡ ያረፈውን ይስሐቅን ማሰብ አይቀርም። ልክ ወንድሞቼ እንዳለፉ ነው የማስባቸው። ከአየር ሀይል ወደ አየር መንገድ ተዛወርኩኝ። ዮሐንስን ያገኘሁት እዛ ነው። ዮሐንስ እንደውም በዛን ጊዜ እዛ ሲሄድ አየር መንገድ ስመጣ አሜሪካኖችና አውሮፓውያን ያስተዳድሩታል አየር መንገዱን እነሱ ለኢትዮጵያዊ ስልጣንና ኃላፊነት ማሳለፍ ላይ ደከሙ፣ ለገሙ ተብሎ ቅሬታ አቅርበው በኋላ ጃንሆይ ደግሞ ቦርዱን ያዘዙት የመንግስትን ኮምፕተንስ በማየት በፋይናንስ እና በሽያጭ በፋይናንስ በምን በሰው አስተዳደር ምንም አያስቸግርንም፣ መገመት እንችላለን። ነገር ግን የበረራውንና የጥገናውን ነገር ምንም ስለማናውቅ እንደኛ ሆኖ የሚሰራ በደንብ በዚህ በሁለቱም መንገድ የተሰልጠነ ኢትዮጵያዊ ፈልጉና ምክትል አድርጋችሁ በሱ ምክር በሱ ኃላፊነት ተራምዱ ብለው አዘዙ እና በቃ እንግዲህ ያን ጊዜ የቦርድ አስተያየቁ ኢትዮጵያ ውስጥ እንዳጋጣሚ በዛን ጊዜ ፓይለትም የሆነስካል ኢንጂነሪንግ ተምሮ ኢንጂነሪንግ ስራ የሚሰራ የአየር ኃይል ሆኜ እኔ የአየር ኃይል ሜንተናንስ ኃላፊ ሆኜ ነበር። በዛን ጊዜ አንድ ሰው ነው፣ እኔ ብቻ ተገኘሁኝ። ስለዚህ በትዕዛዝ ነው የመጣሁት ወደ እዛ እና እዛ ስሰራ፣ እንግዲህ ዮሐንስ በሚመጣበት ጊዜ በናይንቲን ሲክስቲ ፋይቭ ሲክስ፣ እንደዚህ ይሄ የኢትዮጵያዊዎችን ስራ ማስያዝ ጉዳይ በጣም በዘዴ መደረግ እና ደግሞ ከአሜሪካኖቹ ሲራመ ሲወጡ የሚተኳቸው ኢትዮጵያውያን ከእነሱ የተሻለ እንጂ ያነሰ እንዳይሆን በጣም ጥንቅቅ ነበር። ስለዚህ የተማረ ሰው በጣም ያስፈልግ ነበር። ዲግሪ ያለው ሰው በጣም ያስፈልግ ነበረ እና ትንሽ ኮንትሮቨርሲም ፈጥሮ ነበረ። እኛ እዚህ ያለን እያለን የሰራን ዲግሪ ያላቸውን ሰያ ሰዎች እያመጣ ይጠቀጠቃል ምናምን የሚል በጣም ያሰሩ ነበረ። ሁሉም አይደሉም። አንዳንድ እንደው በተለይ ደከም ደከም ያለው አምቢሽን ደግሞ ያለው ለመራመድ ኮምፒቲሽንም እንዳይኖርበት ነመስቻ ነበር። ይህንን ስለዚህ ዮሐንስ ደግሞ ከቲቪ ኢትዮጵያ እንደምታስታውሰው ቲቪ የጀመረው በናይንቲን ሲክስቲ ፎር ነው። ኦዩ መጣና ለሱ ሲባል ተጀመረ፣ በዛው ቀጠለ። ዮሐንስ ትምህርቱን ጨርሶ የአሜሪካን ሀገር ጋዜጠኛነት ነው ዛኝ ተማረ። እዛ ደግሞ ሲሰራ ሪፖርት ሲያደርግ አንዳንድ ነገር ሪፖርት መደረግ የለበት ነው ብለው ተከሶ እንደውም ተገፋፍጡ ነው ከዛ የወጣው። መንግስትና እኛ ጋር አፍላክ ሲያደርግ በጣም ደስ ያለኝ ነው። ምክንያቱም አንዱም እንዴ እንደዚህ ያለ ሰው፣ አቋም ያለው ሰው፣ ኢንቴግሪቲ ያለው ሰው፣ በፕሮፌሽን የሚሄድ ሰው የፈለገውን ነገር ጥፋት ላይ ቢወድቅ በጣም በጣም ጠቃሚ ነው ብያምኝ ነበር፣ አምን አሁንም አምናለሁ። እርስዎ ያን ጊዜ የኢትዮጵያ አየር መንገድ ምክትል ስራ አስኪያጅ ነበሩ። ምክትል ነበርኩኝ። አሜሪካውያኑ በነበሩ ጊዜ ማለት ነው አለ እሱ ነገር። ግን ምክትል ብሆንም ኢትዮጵያዊ ጉዳይ፣ የሀገር ውስጥ ጉዳይ ምስት ሲሆን በጠቅላላ አንተ ይሄን አራፊ ሁን። ያው ቦርድ ላይ አብረን ስለምንቀመጥ እሱ የማይሆን ነገር ቢያደርግ ቦርድ ላይ አሰርዝበታለሁ። ያውቃል። ይህን ከዚህ ቀደም ደግሞ ከሱ ቀደም የነበረው ጄኔራል ማኔጀር ደከም ያለ ስለነበረ ደግሞ የሚፈራም ነበር። አይችሉም ደግሞ የሚል እምነት ኢትዮጵያውያን አይችሉም፣ በቃ ይህን በአንድ ባያዝ ነበረው። ደግሞ ስለማያውቅ ሴልስ ነው እንጂ ቴክኒካል አይደለም፣ በረራ አይችልም እሱን በቃ ኮንትራቪን እያደረግኩኝ ብዙ ጊዜ እንደውም የተሰናበተበትን ምክንያት የሚወስደው አቋም ኢትዮጵያ አየር መንገድ የሚያዳክም መሆኑን የእኛ ቦርድስ ከተረዳ በኋላ ነው። ሲረዳ አሰናበቱት። አሜሪካዊ ነበሩ፣ አሜሪካዊ ነው። እና አዲስ ሰው መጣ። አዲሱ ሲመጣ ደህና ሰው ነው፣ የፋይናንስ ሰው ነው። እዚህም የበረራና የቴክኒካል ውስጥም በደምብ ገብቶ ዝም ብዬ ልወስን ብሎ አይልም። ደግሞም አመነኝ፣ በቃ አመነ ሆኖም ዮሐንስ ሲመጣ እንደማስታውሰው ምንድን ነው አንደኛ የአየር መንገድ ኤክስፒሪየንስ የለውም እና በቀጥታ ዲግሪ ስላለው ብቻ ነው ይሄ ሰው የሚያመጣው ተብሎ ትንሽ ተወርታ ነበረ እና ክረት ደግሞ አንዳንዶቹ መንግስት ያሰናበት ነው እዚያ ምንድን ነው ያስበጠብጠን ነው በቃ ትንሽ ኮንትሮቨርሲ ነበረች። ነገር ግን እንደመጣ ይህ እንደው ግጠህ ኑር ነው የሚባል ነዋ። እዛ ትልቅ ስራ ላይ ዋና ሀላፊ ሆን ተቀጠረ በዛ የአየር መንገዱ ፓብሊክ ኔሽን ለኢትዮጵያ ብቻ ሳይሆን ለውጭ ጋዜጣ ሁሉ ብዙ አይነት ሰፋ ያለ ኢንተርናሽናል ኢምፕሊኬሽን አለው እና ስለ አየር መንገዱ ምንም አላስተማር ነው። ምንም አላ ግን በስንተኛ ወር ነው ስመለከት በጣም በጣም የተሻለ ሪፋይንድ የሆነ ድሮ ፈረንጆቹ ከሚሰሩት የተሻለ ሆኖ ሳይ ስጠይቅ ከየት ተማርክ ስለው ነው እንደውም እሱ ደካ በጣም ሪሶርስ መሆኑ የሚያስታወቁ እንዴት ነው? ይህ ሰው ለስብሰባ የሚመጡ ለንግግር የሚመጡ አየር መንገዶች አሉ። ለምሳሌ አንድ ጊዜ ከኤልአል የመጣው ሰው የእስራኤሎቹ አየር መንገድ የኤርላይን ፓብሊክ ሪሌሽንስ ሴንስ ኤክስፐርት ነው። ከሱ ተምሮ ነው የአመቱን ፕላን አውጥቶ ከእሱ ጋር ቼክ አድርገው ሪፋይንድ የሆነ እኮ ባለ ዚ ደብሎ የራሱ የሚሰራውን የሚያሳፍር ነው አመጣ። ገረመኝና በጣም ወደድኩት። ይሄ እንግዲህ ዮሐንስ ሲመጣ ሰዎች ደግሞ ፓብሊክ ሪሌሽን ፓብሊክ ብቻ አይደለም፣ አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለንን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል፣ የሚፈላገታቸው ምንድን ነው። የእኛን ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድን በጥሩ መልክ ለማሳየት ሙከራ ነው ስራው። በዚህ አገኘዋል እና ነገረኝ ታዲያ ብዙ ሰዎች ኮርስ ተልከው ምናምን ተብሎ የሚያገኙትን እሱ እዛ ትቆቹ ነው ይማራል እና የሆነ በጣም ከፍ ያለ እንደውም ሴልስ እንግዲህ ያን ጊዜ አሁን ማርኬቲንግ ይሉታል እንጂ ፓብሊክ ሪሌሽን ሴልስ ውስጥ ነበረ እና እዛም ውስጥ ከፍ ያለ ደረጃ እየወሰደ የሰራ ነበር። ከእኔ ጋር ግን ያው በጣም እንግዲህ ወደ ኋላ ጊዜ ሬቮሉሽን ሲመጣ ነው ይበልጥ ከኔ ጋር መገናኘት የጀመር ነው። ምክንያቱም በዛን ጊዜ የመጀመሪያውን የወታደር ንቅናቄ ሚውቲን የተብሎ ዛነገሊ ሲደረግ በሰቨንቲ ሲኖሱ ብዙ ሚኒስትሮችን ታስረው ነበር። ያን ጊዜ እንደራተፈቱ ትንሽ ቆይቶ ቻ በደንብ ኤግዛክት ግዴቱን ለመናገር ትንሽ ደግተኛል፣ ግን የእኛን የአየር መንገዱን አቋም በክፋት እንዳይገኝ የሚደረገውን እርምጃ ብትሩ አድርጎ ይሰራ ነበር። በእውነቱ አይደለም ወደ ኋላ ጊዜ ልቃ ቢወቱ ከወዳ በኋላ ደግሞ ሰቨንቲ ፎር ላይ ብዙ ሰው መበጥበጥ ይጀምራል። ሰው አሰናብቶ ሳሱ ተሰጥቶ ለማግኘት ነው። አንዳንዱ ክፋት ጠላቱን ለመጉዳት ነው። ምንም ብጥብጥ ያለ ጊዜ ስለነበረ በተለይ እንግዲህ ያ እንደምታውቀው ያን ጊዜ መጀመሪያ ሲታሰሩ የመንግስት ባለስልጣናት ናቸው። አየር መንገዱ ደግሞ የሚመራው በመንግስት ባለስልጣናት ናቸው። አሁን ቦርድ የሚባለው የጸሐፊ ትእዛዝ አክሊሉ ካቢኔ ግማሹ ነው። እኛ ጋር ሲመጣ ቦርድ የሚባለው ቦርድ እንለዋለን እንጂ ሚኒስትሮች ናቸው እና እና በዚህ በትኑ ላይ አትሞስፌርሩን ለመግለጽ አህል ነው ስለ ዮሐንስ እናገር የማነሳው በእኛ ቦርድ የነበሩት ሁሉም ታሰሩ። እኔ ብቻ ብቻኛ ያልታሰርኩት ዳይሬክተር ጀነራል ማለጀር ነኝ። የቦርድም አባልም ሆኜ ቀረሁኝ። አንዱ ቦርድ አባል አቶ ኃይሉ አለማየ ባህላዊ ሲቪል ኤቪሽን ነበረ። እሱ ከስራ ተሰናበተ። ከሲቪል ኤቪሽን ስራ ተሰናበተ እንጂ አልታሰረም። ሌሎች ሁሉ ታሰሩ። ደግሞ ትንሽ ሲቆይ እንደምታውቀው እዛ ማየት ማይቸራ ከስልሳዎች ውስጥ ከእኛ ቦርድ የሞቱት ብዙ ናቸው። ከዛም በኋላ የሞቱት ብዙ ናቸው። አንድ በአንድ በዓል ነገር አትሞስፌሩን አትሞስፌሩ ቻለ ለመግለጽ ምን ያህል ቴንስ እንደነበረ አየር መንገዱ ቴንሽን ላይ እንደነበረ እና እንደ ዮሐንስ ያሉ ሰዎች ሁል ጊዜ ይፈራላቸው ነበረ። ለእኔም ይፈራ ነበር። እንደዚሁ እንደ እግዚአብሔር ከሆነዳነን እንጂ እውነት ለመናገር በካልቶሽ የተሰራ ነገር አይደለም ለነገሩ ይዘውም ታስረው ነበር። አይደለም ምን ጊዜ አደለም። እኔ መጀመሪያ የተባረርኩት ከአየር መንገድ። እሱ ግን ልክ ጀኔራል አማን ቼርማን ሆኖ አይን ተጣለበት። ለጥሩ ነገር ነው ተብሎ ነው። ምንድን ነው ስራ ሁሉ በጣም ስላማረ ምን አለ፣ ከጀኔራል አማን ቢሮ የደርግ ሰብሳቢ ናቸው አማን አምዶም። ከእሳቸው ቢሮ የዮሐንስ ለእሳቸው ተናጋሪ የፓብሊክ የደርግ ፓብሊክ ሪሌሽንስ ኃላፊ ሆኖ እንዲመጣ ደረሰኝ ደውዳቤ ሂድ አላልኩትም። ጠይቼ ጠየኩት። እንደዚህ ያለ ደብዳቤ መጥተዋል እና እኔ ሂድ ብዬ ላሰናብትህ ትእዛዝ ነው ብዬ ዝም ብል ትሄዳለህ። ውጤቱን ግን ስለማላውቀው አንተም አይቀባም። አንተ ውሳኔ አንተ ነው። መሄድ ከፈለክ ትሄዳለህ። ተቀብያለሁ መጥተዋል አለው። ይቅርብኝ የምትል ከሆነ ለስራ ያስፈልገኛል አትሄድም ብዬ አይም አልለቀውም ብዬ እምቢላለሁ አልኩት። አልሄድም አለ እምቢ አልኳቸው። ረሱኝ እነሱ። አሁን ይሄ አንድ እንደዚህ ተባ እምቢተኛ ተብሎ ይሄ የሚያሳስር ነገር ነው። አይደለም ግን ይገርምሃል። በእድል ነው የምንኖረው ማለት ነው። እና እንግዲህ የሚደርሰውን ነገር ስታይ ያን ጊዜ ወይንም ፈርተህ ታጋለጣለህ፣ ወይንም የሚመስልህን ነገር ሰርተህ ትጋለጣለህ፣ ወይንም ጊዜ ላይ አድነሃል። እንዲህ እያለ ነበር የምንሰራው። ይሄ እንደዚህ ያለ ነገር በጣም አቀራረበን። ደርግ ከመጣ በኋላ ሁለት ዓመት ቆየሁኝ እዛው። ይሄን እናደርግ ሲሉ እምቢ ስል ይሄን እናደርግ ስል አብዛኛውን የውስጥ ያለው የውስጡ ችግር እዚህ ላይ እንግዲህ ችሎታም ያለው የምታምነው ሰው በጣም አስፈላጊ ነው። አንዳንዱ ገለልተኛ ሆኖ ዝም ብሎ ከውጭ ያል አንዳንዱ አክቲቭሊ የሚጠበጥጡን ሰዎች ይደግፋሉ። አንዳንዱ ደግሞ ሎያል ሆኖ በደምሳ ዮሐንስ እዚህ ካቴጎሪ ውስጥ ነበረው ወዳጅ በቃ ያን ጊዜ ሰራተኛ አይደለም ወዳጅ ጭምር የምታምነው ሰው ሆኖ ነው የተገኘው ለእኔ በቃ ዮሐንስ በዛን ጊዜ የነበረው አሰራሩና አስተያየቱ የሚሰጠው ምክር የሚያደርገው ነገር በጣም የደገፈኝ ከሀገርም ወጣሁኝ እና ናይሮቢ ያለሁኝ የዛ ምንም ቢሆን የኢትዮጵያ አየር መንገድ ነገር ሁሉ ዜ ይከታተላለሁኝ ዮሐንስ መታሰሩን ያን የሰማሁት ናይሮቢ ሆኜ ለምን ልታሰር ይችላል? በጣም አዘንኩኝ። እርግጠኛ ነኝ አንድ በጥርጣሬ ነው እንጂ ጥፋት ላይ እንደማወርቅ ግን፣ ሳታጠፋም ስንቱና ስንቱ ምንም ያላጠፋ ሰው በጥርጣሬ ገብቶ የተገደለ ሰው ደግሞ እናውቃለን። በጣም የሚያሳዝነኛ ነገር ለሁሉም ነገር። ከዛ በኋላ አንድ ጊዜ ወደ አዲስ አበባ ለስራ ስመጣ፣ ከናይሮቢ ወጥቶ ቱሪዝም ኮሚሽን ውስጥ ገብቶ ከእናተ ስላሴ ጋር እንደ ድሮ ይሰራል። ሁለቱንም አገኘዋቸው ሀብተስላሴም ይኸውልህ እንደ ከነበርኩባት ቢሮ እዛችሁ ቢሮ ስገባሁኝ ምን አድራትም መኪና ያችሁ ናት። እንዲያው የት ነው ለነገሩ ቱሪዝም ዲቨሎፕ ለማድረግ ችሎታ ያላቸውን ሰዎች ሁሉ አስረን ብሎ የተሾመው ሰውዬ መንግሥቱ ኃይለማርያም ረዳት ነበረ። እንደ ኤድራ ነበር መሰለኝ አንድ ሰውዬ፣ እሱን ያስፈታቸው በደምብ ተከራክሮ በጣም ደሰለኛን ጊዜ አንድ ሁለት ሶስት ቀን የቆየሁት በቃ ልቤ የተረጋግጡ ተመለስኩ። መጨረሻ ላይ አሁን ከወደ ኋላ በኋላ ሁሉም ነገር ከወጣ በኋላ ከአፍሪካን ዩኒየንም ከወጣ በኋላ በጣም በጣም ብዙ አገኘውን፣ በየጊዜው እንገናኛለን። በብዙ መንገድ በቃ እንደ እንደ ታናሽ ወንድም ነበር የማየው ጎኑትን ለመናገር። መርከቢቱ ደግሞ ተንቀሳቀሰች፣ ዮሐንስ ክፍሌን ይዛ ወደ ሶስተኛ ፖሊስ ጣቢያ ከዚያም ወደ ከርቼሌ ሺህ ዘጠኝ መቶ ስድሳ ዘጠኝ ዓመተ ምህረት ደርግ ስልጣን እንደተቆናጠጠ አንዳች ጥፋት ባይገኝባቸውም ተይዘው በሶስተኛ ፖሊስ ጣቢያና በዋናው ወህኒ ቤት አለም በቃኝ እንዲወርዱ ተደርገዋል። በገናናው ሜዮ ክሊኒክ ለ አምስት ዓመታት የሰሩት አሁን ስካዴላ የሚገኙት የባሮ ኒውሮሎጂካል ኢንስቲትዩት ባልደረባ የነርቭና የሥነ አእምሮ ፕሮፌሰሩ ዮናስ እንዳለ ገዳም ያኔ እዚያው ነበሩና አቶ ዮሐንስን ያውቋቸዋል። ሁለታችንም እንደ አብዛኛው የተማረው ሰው ክፍል በአንድ ወቅት ኦክስፎርድ በሚባለው ቦታ ነው የምንተዋወቀው። እንግዲህ ሕዝቡ ያወጣለት ቅጽል ስም ነው። የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ። እና ቀይ ሽብር ካለቀ ከአመት በኋላ ወይ ሁለት አመት በኋላ ነው ወደ ከርቸሌ ነው። እና ያኔ ነው። አማቃቸው እና እሳቸው ይኖሩበት የነበረው ክፍል ከነ ልዑል በእደ ማርያም መኮንን ልዑል ሚካኤል አንድ ክፍል ነበር። አለም በቃኝ ውስጥ እዛ አንድ ክፍል ውስጥ ነበሩ እና ልዑል በእደ ጋር ጓደኛ ስለሆን ከሱ ጋር ለማውራት ሲሄድ እዛ ነው የተዋወቅነው ከአቶ ዮሐንስ ጋር። በጣም በእውነቱ በሁሉም ዘንድ ተወዳጅ የነበሩ ሰው ናቸው፣ ተግባቢ ሰው ናቸው። እና እንግዲህ ብኔ ያንን ዘመን የጥራዝ ነጠቅነት ዘመን ነው የምለው እና ሁሉም ሰው አንዳንድ ቃላት እየወሰድን ከየመጽሐፉ በዛ ነው ጥቅስ እየጠቀስን ነው የምንጨቃጨቀው። እና ተከፋፍሎ ነበር ሰው በተለያዩ ድርጅት። አቶ ዮሐንስ ግን በእውነቱ ከሁሉም ጋር ይግባቡ ነበር። ከማንኛውም ሰው ጋር የመግባባት ልዩ ተሰጥቶ ነበራቸው። በዛ ነው ማስታወሳቸው። እርስዎን ምን እግር ጥሎት ከርችል ይወረዱ ለመሆኑ? እንግዲህ በዚያ ጊዜ የኢትዮጵያ ወጣት ነበር እኮ እውነቱ ያኔ ወደ አስራ ዘጠኝ አመቴ ነው። እና በሀያ አመት እንደዛ መሆን አይገርምም። በአርባ አመት ስትሆን ነው የሚገርመው። በዛ የሚባል ነገር ይባላል እና በተማሪው ንቅናቄ ነው። ጀነራል ወንጌት ነበርን። ከዛ በዛው እንግዲህ መለስ ብዬ ሳስበው በጣም አወቅን አወቅን ብለን ነበር እና ከዛ ጋር በተያያዘ ነው እና እዛ ከገባችሁ በኋላስ አቶ ዮሐንስ፣ ከዚህ ከግንኙነታቸው በተጨማሪ አከናውነዋል፣ አድርገዋል የሚሏቸው ነገሮች እርስዎ የሚያውቁት ምንድን ናቸው? ያስተምሮ ነበር እዛ እንግዲህ ትልቅ ትምህርት ቤት ነበር። እዛ ሁለተኛ ደረጃ ትምህርት ቤት ነበር በተለያየ ሙያ ደግሞ በእውነቱ ብዙ ባለሙያዎች ነበሩ፣ ኢንጂነሮች ነበሩ። እኛ እንግዲህ ብዙዎቻችን ወጣቶች ብንሆንም ሌሎች ትልቅ ሰዎችም ነበሩ፣ እንደ ጋሽ ዮሐንስ በተለያየ ሙያ ያስተምሮ ነበር እና ጋሽ ዮሐንስ የማስታውሰው እንግሊዘኛ ቋንቋ ያስተምሮ ነበር እና ብዙ ጊዜያቸውን ከልባቸው ሌላውን ሰው ለመርዳት የመፈለግ እውቀት የማካፈል ፍላጎት እንደነበራቸው አስታውሳሉ። የስፖርት ክለቦችም ነበሩ፣ የጎሬዛ ስፖርት ክለብ ትራማጅ ስፖርት ክለብ በዚህ የተለያዩ የስፖርት ክለቦች ነበሩ። በጣም ጠንካራ ስፖርት ክለቦች ነበሩ እና እዛ ወህኒ ውስጥ እነዚህን አዎ፣ አዎ በጣም በጣም እንዴ አንዴ እንዲያውም የማስታውሰው አንደኛ ዲቪዚዮን የነበረ ቲም አሸንፏል። አንዳቸውን እዛ መጥቶ ተሸንፎ ሄደዋል። እና በትምህርትም ቢሆን እኛ ፈተና ማትሪክ የወሰን ጊዜ እንደተባለው ሰላሳ ሁለት ነበር ነው ይሄ በማዕረግ እንትን ያልነው እና ከአገሪቱ አንደኛ ነበር ነው የተባለው። እና ጋሽ ዮሐንስ እዛ ውስጥ በጣም አክቲቭ ነበሩ። ሌሎች በስፖርቱም አካባቢ አሁን ልብል በደዝ የጉሬዛ በጣም ዋና እንደው መሪና ቀናባሪ ነበሩ። ምንም እንኳን እየወጡ ከአለም በቃይ መውጣት አይፈቀድላቸው ነበር ልልበደ ግን ከዛ ሆነው ስፖርቱን ይመራ እና ያቀናብር ነበር። ሌሎችም አሁን በዚህ በጉሬዛ ውስጥ እንደ አቶ ፍሬው ኢብሳ፣ ዳውድ ኢብሳ ያኔ እዛ ነበሩ። እሳቸውም በጣም ዝምተኛና የማይታወቁ ሰው ነበሩ። በጣም ጭምት ሰው ነበሩ። የዛን ጊዜ ማንም ሰው አያውቃቸውም፣ ግን በእደ ጋር ጓደኛ ስለነበሩ ነበር በሩቅ የማውቃቸው። ብዙ ሰዎች ብዙ አይነት ሰው ነበር ያኔ እና ታሽፋነት፣ ከሁሉም ጋር የመግባባት ችሎታ ነበራቸው። ከአርባ አመት በላይ ሆነው እንግዲህ እዛ ስትተዋወቁ ፕሮፌሰር ዮናስ አቶ ህልስን ድጋሜ ያገኘኋቸው ከዚህ ሀገር ሄጄ በፈረንጆቹ አቆጣጠር በሁለት ሺህ አስር ይሆናል ወይም እንደዚህ ብቻ። ከዚህ ሀገር ሄጄ አንድ የሐምሌ አስራ ስድስት የጃኖሄ ልደት አንድ ፕሮግራም ነበረ እና እዛ ፕሮግራም ላይ እሳቸው ማስተር ኦፍ ሴሬሞኒ ዋናው አቀረባባሪ ነበሩ እና እኔም ከአባቴ ጋር አባቴ ወረዳ ገዢ ሆኖ ሰርቷል፣ በጃንሆይ ጊዜ እና በእውነቱ ትልቅ አክብሮት አለው ለጃንሆይ አባቴ። እና በዛ ፕሮግራም ላይ ሄደን ያን ጊዜም አግኝቻቸዋለው። ሌላው ደግሞ በተለያየ ጊዜ እናወራለን ከሉል በእደ ጋር በየጊዜው በስልክ የምንገናኛለን። እና ከሱ ጋር አንዳንዴ ስናወራ ሰዎችን የእሳቸውን ስም እናነሳለን እና ያንን አስታውሳለሁ። በጣም ደስ የሚል ፕሮግራም አዘጋጅተው ነበር እና እንደ በተሩቱ እና የህዝብ ጋር የመግባባት ችሎታ ያላቸው ሰው ነበሩ። ዮሐንስ ልዑል በእደ ማርያም መኮንን ኃይለስላሴ ስለ አቶ ዮሐንስ ክፍሌ የሚናገሩት በተመስጦ ነው። አዲስ አበባ ደውዬላቸው ካጫወቱኝ ቀንጨብ አድርጌ ላካፍላቸው። ዋናው ትውውቃችን በእስር ቤት ነው። ታስሮ በሚመጣበት ጊዜ ፎቅና ምድር ነበር። እሱ ሀያ ሁለት ቁጥር የሚባል አለም በቃኝ ውስጥ እኛ ደግሞ ሀምሳ አንድ ቁጥር ነበር ከወንድሞቼ ጋር እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር። አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ። እዛ ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን። ቅርብ ነበር። በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ። የተፋታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ። በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈክዶልኝ ነበር። በጊዜው የነበሩትን ባለስልጣኖች እና ቅርበታችን እስከ መጨረሻ ዘልቋል። አብዮቱን ይቃወማሉ በሚል ጥርጣሬ በጥበቃ ላይ ውለው በዋስ ተለቀዋል የሚል መሸኛ ተሰጣቸውና ከወህኒ ተሰናበቱ። አቶ ዮሐንስ ሶስተኛ ፖሊስ ጣቢያ ሆነው የሩሲያዊውን ደራሲ ማክሲም ጎርኪን መጽሐፍ እናትን ተርጉመዋል። ወህኒ በነበሩበት ጊዜም ጎበዝ የተባሉ ብዙ ተማሪዎችን በማብቃታቸው እንዲህ ፍሬያማና የሚያስደስት ውጤታማና አቻ የሌለው ተግባር ገጥሞኛ አያውቅም ይሉ እንደነበር በሕይወታቸው ታሪክ ላይ ሰፍሯል። በነገራችን ላይ ለማስተርስ ዲግሪያቸው አሜሪካ በነበሩ ጊዜም የካሊፎርኒያ ዩኒቨርሲቲ ሎስ አንጀለስ የሰላም ጓዶችን አማርኛ ማስተማራቸው ይነገራል። ከወህኒ እንደወጡም ቱሪዝም ኮሚሽንን ተቀላቀሉና ብሔራዊ አስጎብኝ ድርጅት ውስጥ በአማካሪነት በምክትልና በዋና ሥራ አስኪያጅነት አገለገሉና በ1981 ዓመተ ምሕረት አሁን የአፍሪካ ኅብረት ሲሆነው የአፍሪካ አንድነት ድርጅት የፕሮቶኮል ሹም እንዲሆኑ ተሾሙ። እዚያ ሆነው አቶ ዮሐንስ ክፍሌ ምን አይነት ባለሙያና የሥራ መሪ እንደነበሩ በጡረታ ላይ የሚገኙት የቀድሞ ባልደረባቸው አቶ ናደው አሰፋ አዲስ አበባ ላይ ለባልደረባ የእስክንድር ፍሬው ያጫወቱትን ስሙ። እሳቸው ከእኔ ቀድመው ነው ፕሮቶኮል የነበሩት። ይህ ፕሮቶኮል ኃላፊ የነበሩት እና እሳቸው እያሉ ነው እሳቸው ናቸው መርጠው ያስመጡኝ ወደ ፕሮቶኮል ከሌላ ዲፓርትመንት ኮንፈረንስ ዲፓርትመንት ውስጥ ነበርኩኝ። ከዛ ነው ወደዛ ያመጡኝ። ባይሊንጓል ነህ ብለው ነው ያመጡኝ። ሁለት ቋንቋ ይናገራሉ ብለው አመጡት እና አቶ ዮሐንስ ማለት ለእኔ ሁሉ ነገር ናቸው። ካለቃ ጀምሮ ታላቅ ወንድም፣ አባት ማለት እችላለሁ። ሁሉን ምክር የሚሰጡኝ ጋይድ የሚያደርጉኝ አቶ ዮሐንስ ለእኔ በጣም ብዙ ነገሬ ናቸው። አማካሪ ናቸው። ከአለባበስ ጀምሮ ምን መሆን እንዳለበት ፕሮቶኮል ማለት ምን መሆን እንዳለበት ያስረዱኝ። ሰዓት መከበር እንዴት እንዳለበት፣ ይህን ሁሉ እንዴት መሰራት ፕሮቶኮል እንዴት መሄድ እንዳለበት ማለት መሪዎች ሲገቡ ምንድን ነው የሚደረገው፣ እንዴት ነው የአቀባበል ስነ ስርዓት፣ ምን መሆን መደረግ አለበት፣ ምን መምሰል አለበት የሚለውን ሴሬሞኒውን፣ ኮንፈረንስ ማዘጋጀት እንዴት መሆን እንዳለበት እንግዳ ተቀብሎ ፕሪዘንት ሲደረግ ቸርፐርሰኑ ጋር ሰክረተሪ ጀነራሉ ጋር ሊቀመንበሩ ጋር እና ዋና ጸሐፊው ጋር ስታቀርቡ፣ እሺ፣ እንዴት መሆን እንዳለበት ዲቴልድ የሆነ ትሬኒንግ ነው የሰጡት እና በዛ መሰረት ነው እሳቸው ናቸው አሰልጥ ነው ለዚህ ያበቁኝ። ስለዚህ ምን ብዬ እንደምገዛቸው አላውቅም። የውነት እንግዳ ብለው ከአነሱ አይቀር ከቀድሞው የደቡብ አፍሪካ ፕሬዚዳንት ኔልሰን ማንዴላ ጋር የተነሱትን ፎቶ እያየው ነበረ አቶ ዮሐንስ። ይሄም ከዚሁ ከፕሮቶኮል ኃላፊነታቸው ጋር የተያዘ ነው። እንግዲህ አለባበሳቸውን አይሰኸው እንደሆነ እዛ ላይ እኔ በጣም ይገርሙኛል ሁሌ የሆኑ ሰው ናቸው። ሁሉ ነገራቸው እንደ ሰውየው ሁሉ ነገራቸው ንጹህ ነው። በቃ ይሄንን ነው ማለት የሚችለው። እና አባታዊ ናቸው። በርቱ ነው የሚሉት፣ አትድከሙ፣ አይዟችሁ ነው የሚሉት። ስለዚህ ሁሌ በሞራል ነበር የምንሰራው ከእሳቸው ጋር እና በጣም ነው ሚስ ያደረግኳቸው። ለእኔ በአሁኑ ሰዓት ምን ጡረታ ላይ ነኝ። አሁን ያለው ስለዚህ በየጊዜው አታችመንታችን በጣም ብዙ ነበረ። እየደወልኳ ውታቸው ነበር እና ሪሊ ሚስ አፍሪካ ህብረትን የመሳሰሉ አህጉራዊና ዓለም አቀፍ ተቋማት የሀገር ውክልና ጭምር ያለባቸው ናቸው። በዚያ በኃላፊነት መቀጠር ማለት ነው እና እሳቸው እንዴት ተወጡት? ያንን ኃላፊነታቸውን እንደ ፕሮቶኮል ሹም ምን አይነት ሰው ነበሩ? በጣም የሚገርመው እዚህ ላይ ነው። ሁሉንም እኩል ማለት የብዙ ሀገር ዜጎች ናቸው። እንግዲህ እዛ አፍሪካ ህብረት ውስጥ የምንሰራው የብዙ አይነት ዜግነት ያላቸው ሰዎች ናቸው እና እነኝን ሁሉ እኩል ማስተናበር በጣም ከባድ ነው። ግማሹ አግሬሲቭ ነው፣ ግማሹ ሌላም ይፈልጋል። ሁሉንም አስማምተው ምን ብለው ነበረ ሲመሩ የነበሩት? እና ሪሊ የኢትዮጵያ ኢሜጅ ነበሩ ማለት ይችላለሁ። የኢትዮጵያ ምስል ነበሩ እዛ። አዎ በኢትዮጵያ መንግስት ነው ተመድበው የመጡት። የኢትዮጵያ መንግስት በወቅቱ የነበረው ዛ ወታደራዊ አስተዳደር ደርግ ነው። አዘ ቺፎ ፕሮቶኮል ወደዛ እንዲመጡ ያደረጓቸው። እና የኢትዮጵያ ኢሜጅ ነበሩ። ድሮ ምንድን ነው ምን አለ ቺፎ ፕሮቶኮል እና ቺፍ ኦፍ ሴኪሪቲ ከኢትዮጵያ መንግስት ነው የሚመደበው ስለምን ከኢትዮጵያ መንግስት ጋር አታችመንት አለን። ያለውን ኮኦርዲኔት የምናደርገው የምታስተባብሩት መስሪያ ቤቱንና የውጭ ጉዳይን በእኛ በኩል ነው። ዘሆል ፕሮሰስ የሚሄደው ሁሉም ሂደት በእናንተ በኩል ነበር የሚያልፈው። ፕሪቪሌጁም፣ ኢሚኒቲውም ምኑም ክስ ቢኖር ምን ቢኖር መሀል ላይ እንትን ብለን የምናስማማው የምናደራድረው መብታቸውን ፕሪቪሌጃቸውም እንዲጠበቅ የምናደርገው እኛው ነበር። ስለዚህ ሁሉ ነገር ላይ ለድርጅቱ ብቻ ሳይሆን ቺፎ ፕሮቶኮል ለመስሪያ ቤቱ ስታፎች ኃላፊነት አለበት። አት ኤኒ ታይም፣ በተፈለገበት ሰዓት አንድ የሰራተኛው ስታፍ አደጋም ቢደርስበት፣ ምንም የሆነ ችግር ውስጥ ቢገባ፣ ቀጥታ ጉዳዩ ወደ ፕሮቶኮል ነው የሚመጣው። ስለዚህ ያ ፕሮቶኮል ኦፊሰር መስሪያ ቤቱ ሪፕሬዜንት አድርጎ ከኢትዮጵያ መንግስት ጋራ መደራደር እና ሶሉሽን መፍጠር ኃላፊነት አለበት። አቶ ዮሀንስ የእውነቴን ነው። አሁን ለምሳሌ አንድ ኤግዛምፕል ብሰጥህ ኢዴ ኡማሩ የሚባሉ ሴክረተሪ ጀነራል ነበሩ፣ የአፍሪካ አንድነት ድርጅት። እሺ፣ አይ አፍሪካ አንድነት ድርጅት በፈረጅ የዛን ሰዓት አዲሱ ኮንፈረንስ ሆል አልተሰራ እና የድሮ ኢሲኤ ኮንፈረንስ ሆል አይደል ጃንሆይ እያሰሩት ከቤተ መንግስቱ ኢዮቤልዩ ፊት ለፊት ያለ ድሮ ስብሰባ ሲደረግ እዛ ነው የሚደረገው። አፍሪካ አዳራሽ ይባላል። የአፈወርቅ ወርቅ ተክሌ ስዕል ያለበት ማለት ነው። እዛ ላይ እኔ አቶ ዮሐንስ በጣም ይገርሙኛል። እሳቸው ነበሩ እንግዳውን የሚቀበሉት። እያንዳንዱን ሰው እያንዳንዱን መሪ ደረጃውን ወርደው ተቀብለው መጥተው ይዘው መጥተው ለኢዴው ማሩ የሚያቀርቡት እሳቸው ነበሩ እና እያንዳንዷን አንድ ስህተት የለም። ያ ሁሉ ሳይደክማቸው ላይ ታች ላይ ታች ብለው በቃ እንደ ህልም ነው የሚታየኝ ነው እንትናቸው ቀላላል ነበር። የስራ ብቃታቸው እንደገና ደግሞ ኮንፈረንሱ ኦፕኒንግ ሴሬሞኒ ተጀምሮ እስከሚያልቅ የአፍሪካ አንድነት ድርጅት የመሪዎች ስብሰባ ለምን ስህተት መኖር የለበትም። ምንም አይነት ስህተት ተቀባይነት የለውም። ስለዚህ እኛ ደግሞ ከስራቸው ሆነን አንድ ስህተት ብንሰራ ኢሜጁን እናበላሻለን። ስለዚህ ያንን ሁሉ እያዩ ነበር የሚያሰሩ እያንዳንዱ በብቃት ኃላፊነቱን እንዲወጣ ያደርጉት የነበረው ኃላፊነት የተሞላበት አስተዋጽኦ ቀላል አልነበረ። ቨርጂኒያ የሚኖሩት የአቶ ዮሐንስ ክፍሌ ታናሽ ወንድም ዶክተር ሄኖክ ክፍሌ ከፍተኛ የምጣኔ ሀብት ባለሙያ ናቸው። በሀገር ውስጥ ከእርሻ ልማት ሥራ አስኪያጅነት እስከ ግብርና ሚኒስቴር ቋሚ ተጠሪነት አገልግለዋል። በአፍሪካ ልማት ባንክ ዋና ኢኮኖሚስት፣ በመንግሥታቱ ድርጅት የግብርና ልማት ዓለም አቀፍ ፈንድ እስከ ምክትል አሶሺየት ፕሬዚደንትነት የሠሩ ሰው ናቸው ወንድማቸውን እንደ ጓደኛም ጭምር እንደሚያዩዋቸው ነግረውኛል። አቶ ዮሐንስ የአፍሪካ አንድነት ድርጅት የፕሮቶኮል ሹም በነበሩ ጊዜ የሚያውቁትን እንዲህ አካፍለውኛል። ሆይ በሚሰራበት ጊዜ በጠባው የተነሳ ከብዙ አፍሪከን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዚደንት ኔልሰን ማንዴላ አዲስ አበባ አንድ መጥተው በጣም ሳመው በጣም ስለረዳቸው አዲስ አበባ መጡበት ጊዜ ያን ሰው ካለመጣችሁልኝ እያሉ ነበር ሁሌም ይጠይቁት። እሳቸው ብቻ ሳይሆኑ ብዙ ሌሎችም የአፍሪካ መሪዎች ያውቁት ነበር። አዲስ አበባ ሲመጡ አንዳንድ ችግር ቢያጋጥማቸው ጋሽ ዋንስ ያንን ችግር ድምሰ ታላቸው ያውቃሉ። በዚህ የተነሳ በዛም አካባቢ እንኳን በጣም የታወቀ እና የተወደደ ሰው ነበር። ይሄ ሁሉ እንግዲህ የሚመነጨው ከሱ ጠባይና ለሰው መቅረብ ቀላል ችሎታ ስለነበረው ሰው ሁሉ ለማቅረብ ስለሚችል፣ በዚህ የተነሳ በኢትዮጵያ ብቻ ሳይሆን በውጭም በብዙ ሰዎች መካከል የተለየ አስተያየትና የሚወደድ ሰው ነበር። አቶ ዮሐንስ ክፍሌ አፍሪካ አንድነት ድርጅትን ለአስራ አንድ አመታት ካገለገሉ በኋላ ሸበሌ ኢትዮጵያ የኮንፈረንስ አገልግሎት የሚባል ድርጅት በግል አቋቁመው ብዙ ዓለም አቀፍ ስብሰባዎችን ሴሚናሮችንና ስልጠናዎችን አዘጋጅተዋል። ለብዙዎችም የሥራ ዕድል ፈጥረዋል። አቶ ዮሐንስ ክፍሌ ሮታሪያን በጎ አድራጊ ነበሩ። የአዲስ አበባ ዌስት ሮታሪ ክለብ መሥራችና ፕሬዝደንቱም ነበሩ። የአሜሪካን የንግድ ምክር ቤት ምክትል ፕሬዚደንት፣ በአፍሪካ ሁማኒታሪያን አክሽን የቦርድ አባል፣ የኢትዮጵያ ኤኮቱሪዝም ማኅበር አባልም ሆነው አገልግለዋል። በስፖርቱም ዓለም የአንድ የቴኒስ ክለብ የቦርድ ሰብሳቢ ነበሩ። አቶ ዮሐንስ የንጦጦ ሐመረኖኅ ቅድስት ኪዳነ ምሕረት ገዳም የልማት ኮሚቴ ሰብሳቢ ሆነው የተለያዩ ተቋማቷን ከባለቤታቸው ከወይዘሮ የምስራች ፈለቀ ጋር ሆነው አሰርተዋል አሳድሰውም፣ በብፁዕ ወቅዱስ አቡነ ጳውሎስ አስመርቀዋል። የእናታቸው የትውልድ ስፍራ በሆነው አመንቴ የሚባል ቦታ የቅዱስ ሚካኤልን ቤተ ክርስቲያን አሳንጸው አስረክበዋል። ሲደግፉ ሲያሳድሱም ቆይተዋል። እዚያው አመንቴ ለሚገኘው ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቤተ ሙከራ መጽሐፍት ቤትና የመምህራን ክፍል የሚገኝበትን ህንጻ ከወንድማቸው ከዶክተር ሄኖክ ክፍሌ ጋር አሰርተው በእናታቸው ስም አስረክበዋል። ሞት ምርጫን ወደ ቤተሰባቸው ለመለሳቸው። እኔ ቡኒ ዮሐንስ እባላለሁኝ መጨረሻ ልጃቸው ነኝ። አባታችን ለሁሉም ሰው እንደ አባት ነው የሚታየው፣ ለእኛ ደግሞ በጣም የበለጠ ይሰማናል። ፍቅሩን በጣም ያሳየን ነበረ፣ ሁሌም ይሰማን ነበረ እና ሁሌ ሰውም እንደሚለው ዳድዬ ደጉ ይሉታል። እንግዲህ ለሌላው ደግ የሆነው እንግዲህ ለእኛም ምን ያህል ደግ እንደሆነ መገመት ቀላል ይመስለኛል። ለሁሉም ሰው እንደ አባት ነው የሚታየው፣ ግን ለእኛ ደግሞ በጣም የበለጠ ደስ የሚል ሁሌ አፍቅሮ አስደስቶን የምንፈልገውን ነገር አሟልቶልን ያሳደገን አባት ነው። በቁጣ እና በምት የሚያሳድግ አባት አልነበረም። በምክር እኛም እንደሚገባን አድርጎ ሳንፈራው እንዲገባል እና እንድንስተካከል ነበር የሚያደርገው። በሄድንበት ቦታ ደግሞ ያው የተከበረ ነው፣ እሱም ያከብራል ሁሉንም ሰው እኩል ሆኖ ነው ሰውን የሚያየው። ስለዚህ እኔም የሚመስለኝ እንግዲህ እሱን አይቼ ስለተማርኩና ስላደግኩኝ ትንሽ የእሱ ባህሪዎች ሌላ ያሉ ይመስለኛል። ስለዚህ በሱ ተደስቼ እኮራለሁ። እስክንድር ወይዘሮ የምስራች ፈለቀን አግኝቶ ከተጨዋወቱት ደግሞ ጥቂቱን ነው። ወይዘሮም ስራች በ1969 ዓ.ም ለእስር ተዳርገው ነበር። አቶ ዮሐንስ በእስር ቤትም ከእስር ቤት ውጭም ሆነው አገራቸውን ማገልገል እንደሚችሉ ያስመሰከሩበት አጋጣሚም ነው። ያ አጋጣሚ ያን ጥንካሬ ከየት አገኙት? እንግዲህ ተማሪዎችን አስተምረው ለቁም ነገር አብቅተዋል። ብዙ ቁም ነገሮች አከናውነዋል። መጽሐፍ ተርጉመዋል። በዛ ጊዜ ከዛ ጀርባ ያሉት እርስዎ ነዎት ይባላል። የዚህ ጥንካሬ ምንጭ ንገሩኝ። እንግዲህ በደርግ ጊዜ ታስሮ ነበረ። የታሰረውም በፖለቲካ ፓርቲ አባልነት ሳይሆን እንግዲህ በዛን ወቅት አባቱ የግርማዊነታቸው ክራውን ካውንስል እንትን ነበሩ። በቤተሰብ ያው መከረኛ አድሃሪ እየተባለ ሰው ይታሰራል። የዘውድ አማካሪ ነበሩ አባቱ እና ካለ ምንም ምክንያት ነው እንግዲህ ያሰሩት። መጀመሪያ ሶስተኛ ፖሊስ ጣቢያ ነበረ እና ሶስተኛ ፖሊስ ጣቢያ በነበረበት ጊዜ የጎርኪን መጽሐፍ ያው ተርጉሞ የማክሲም ጎርኪን እናት የተሰኘውን እናት የተሰኘውን መጽሐፍ ነው የተረጎመውና እሱም ያው ታትሞ ለህዝብ ደርሷል። እሱን ከጻፈ ከተረጎመ በኋላ የመጀመሪያው አርባ ሁለት ገጽ ስለ እሱ ታሪክ፣ ስለ እስር ቤቱ እንዴት እንደታሰረና ሶስተኛ ፖሊስ ጣቢያ የነበረበትን ሁኔታ የሚገልጽ ስለነበረ ብዙ ሰዎች ለምን ባጭሩ አስቀረኸው እና ያንተንም ታሪክ ባክህን ጨምረው ብለው ስላሉት እየጻፈ ነበር። አሁን አንድ ሁለት ምዕራፍ ነው የቀረው እና እሱንም እኛ ጨርሰን ለህትመት እናደርሳለን ብለን እንግዲህ ተስፋ አለን። እስር ቤት በነበረበት ጊዜ እንግዲህ ያው ብዙ ሰዎች ታስረዋል፣ ምሁራን ታስረዋል። በተለይ ከርቸሌ በነበረበት ጊዜ ብዙ ምሁራኖች የታሰሩበት ወቅት ነው። በዛን ወቅት እንግዲህ ከሶስተኛ ፖሊስ ጣቢያ ተከትሎት የሄዱት ወጣቶች ባክህን አስተምረን እያሉ በጣም ግፊት ነበረ። ከነበሩት አስተዳዳሪ ጋር ሄዶ አስፈቅዶ ሁለተኛ ደረጃ ትምህርት ቤት እንዲከፈት እሺ አሉት። እሳቸውን በጣም መልካም ሰው ነበሩ ሲኖሩ እዛው እስር ቤት ውስጥ ማለት ነው። ከርቸሌ ማለት ነው። ብዙ ምሁራኖች የታሰሩበት ጊዜ ስለነበረ ልጆቹም ወዲያ ወዲህ የሚሉበት ቦታ የለም። ትምህርታቸው ላይ ነበር የሚያተኩሩትና እና ለ3 ዓመታት ከመላው ኢትዮጵያ አንደኛ እየሆኑ የወጡበት ጊዜ ነበረ። እዛ ያስተማራቸው ያው መቼም እሱ እንደ ርዕሰ መምህር በመሆን አዲስ አበባ ዩኒቨርሲቲም እየሄደ እያስፈቀደ ማትሪክ እንዲፈተኑ ሁሉ ያደረገላቸው እሱ ነበረ እና እንግሊዘኛ ትምህርት ብዙዎቹን ልጆች አስተምሯል። ብዙ ውጤታማ ልጆች አፍርተዋል። ያው ይሄ እንግዲህ የእሱ ብቻ ኤፈርት ሳይሆን እንዳልኩት የብዙ ምሁራን ትብብር ማስተማር ልጆቹን ማጠንከር በትምህርት ብቻ ሳይሆን ስነ ምግባርም እንዲኖራቸው ሁሉ በጣም እንጥር ነበር ይላል። በዛን ወቅት እንግዲህ ከዛም ሲወጣ ኤን ቲ ኦ ናሽናል ቱር ኦርጋናይዜሽን ስራ አስኪያጅ እዛ ስራ አስኪያጅ ሆኖ ቱሪዝም እንዴት ይዳብር ሲባል ስለ ቱሪዝም የሚያውቁትማ እስር ቤት ናቸው ተባለ። በዛን ወቅት አንዱ እሱ ነበር፣ አቶ ዮሐንስ ክፍሌ፣ አቶ ሀብተ ስላሴ የታፈሰ እና የሀራምቤ ሆቴል ባለቤት የነበሩት እሳቸውንም ሶስቱንም ነው አንድ ላይ የፈቷቸው የነበረው ለቱሪዝም አላማ ተፈልገው ለምን ከዛ በፊት ኢትዮጵያን ኤርላይንስ ነበር እሱም የሚሰራው። ሲታሰር ከኢትዮጵያን ኤርላይንስ ነው ይሰራ የነበረው እና ቱሪዝም እንዲስፋፋ በጣም ጥረት አድርጓል። ኢትዮጵያን ኤርላይንስ እያለ ላሊበላ፣ ጎንደር እና አክሱም ሁሉ እንዲታወቁ ብዙ ጥናት አስጠንቶ ፍሬያማ ውጤት ሊያመጣ ሲል ነበረ የደርግ መንግስት የመጣው እና ያንን ስለሚያውቁ በዛም የተነሳ እንዲፈታ ተደርጎ ኤን ቲ ኦ ገባ ቱሪዝም እንደገና ትንሽ እንዲዳብር ሞክሮ ውጤታማ ሆኖለታል ብዬ አምናለሁ። የአቶ ዮሐንስ ክፍሌ ዳዲ የሕይወት መርከብ ጉዞዋን ታሕሳስ 16 2013 ዓ.ም ጨርሳለች። እንግዲህ ያለውጣ ውረድ ያለ ወጀብ በረጋና ጸጥ ባለ ዘላ አረፋለች። የዮሐንስ ሕይወት ዛሬ በህልፈታቸው በጸጋና በብዙ ክብር ይዘከራል። አቶ ዮሐንስ ክፍሌ ጤናቸው ተስተጓጉሎ አልጋ ላይ በነበሩ ጊዜ ከመጀመሪያ ልጃቸው ወይዘሪት ምስራቅ ጋር ብዙ ቁም ነገር ተጨዋውተዋል። አባቴ እርሱ በመሆኑ ክብር ይሰማኛል፣ እንኳንም ሌላ ሰው አልሆነ አለች። ከማረፋቸው ከሁለት ቀናት በፊት አዋርታቸዋለች። And that I, in English, I consider it an absolute honour to have had him as my father and to have known him as a person. Period. Mm -hmm. so I interview? this interview. ኢንተርቪው አድርገ ነው ያኔ የተናገረው ነው። እኔ ስሞት እንድታዝኑ አልፈልግም ብሎ ተናገረ እና እሱ ላይ ለምን እንዴት እንደዚህ ትላለህ ብለን ጠየቅ ነው እና አንድ እንግዲህ አሁን እድሜውን የሞተበትን ስታይ እስከ ሰማንያ አንድ አመት ድረስ ኖር ያለው ብዙ ሰው ይህን እድል ላያገኝ ይችላል። ሁለተኛ በትዳሬ በጣም ደስተኛ ነበርኩኝ። በጣም በልጆችም በጣም ደስተኛ ነበርኩኝ። በስራ አለም ላይ ደግሞ በጣም ደስ ብሎን ነበር የምሰራው ሁሉ እያንዳንዱን ስራ ኢትዮጵያ ቴሌቪዥን ቢባል፣ ኢትዮጵያ አየር መንገድ ቢባል፣ አፍሪካን ዩኒየን ቢባል፣ መጨረሻም ደግሞ የራሱን ከፍቶ ሸበሌ ኢትዮጵያ ኮንፈረንስ ቢባል አስጠልቶ የሰራሁት ስራ የለም። እያንዳንዱን በጣም ወድጄ ነው የሰራሁት ይላል እሱ። እና በመጨረሻም የሚለው ምንድን ነው? በህይወቴ ማድረግ የሚፈልገውን ነገር ሁሉ አድርጌያለሁ። ትራቭል አድርጌያለሁ። በኢትዮጵያ ኤርላይንስ ምክንያት የፈለግኩበት ሀገር በስራ ጊዜ አይቻለሁ። ቤተሰብ ነበረኝ። የምወደው ሁሉም ነገር አድርጊያለሁ። እየቀረኝ የምለው ነገር የለም። አንድ ነገር በዚህ ምክንያት የኔ ህይወት ጥሩ ህይወት አድርጋችሁ እዩት። በእንግሊዝኛ ደግሞ ቤሲክሊ ኮንሲደር ኢት አ ቨሪ ዌል ሊቭድ ላይፍ። ስለዚህ ምኑ ነው የሚያሳዝናችሁ? ኢንፋክት ሹድ ሰለብሬት። እስከ ሰማንያ አንድ ዓመት ድረስ ኖርኩኝ። በጣም ደስ ብሎ ኖር። ስለዚህ አውግፋችሁ ደስ ብሏችሁ አስቡኝ ደስ ብላችሁ አስታውሱ ነው የሚለው። በቃ እንደዚህ ነገር የሚለው እና አሁን በጣም ከባድ ሲውለኛ ደስተኛ ነን ለማለት ምክንያቱም እሱ ካረፈ ገና አስራ አምስት ቀንም አልሆነው ነገናው ገና ሁለት ሳምንት የሚሆነው እንዳረፈ እንኳን ለመቀበል ለቅም ቅላታችን ገና ነ አንድ ቀን ግን እንደርሱበታለን። አንድ ቀን ከዓመትም ሆነ ከሁለት ዓመት በኋላ በደስታ እናስበዋለን አባቴ ሰልብሬት እናደርገዋለን እንደፈለገ እኔም ወንድሞቼም እናቴም፣ በተለይ እናቴ ልብስ ያብቃት። ምን አለ ደጋፊ፣ ምን አለ ደጋፊ።